ከኢኮኖሚው ዓለም የኢትዮጵያ መንግስት በ125 ሚሊዮን ዶላር በድሬዳዋ ከተማ የሚያስገነባው የኢንዱስትሪ ፓርክ በዚህ ወር ሊመረቅ ቀጠሮ ተይዞለታል። ግንባታውን የሚያከናውነው የቻይና ሲቪል ምህንድስና ግንባታ ኩባንያ ነው። ወጪውን የሸፈኑት የኢትዮጵያ መንግስትና የቻይናው ኤግዚም ባንክ ናቸው። በ150 ሄክታር መሬት ላይ የሚገነባው የመጀመሪያው ምዕራፍ ባለፈው መስከረም ወር ይጠናቀቃል የሚል እቅድ ተይዞልን ነበር። ሙሉ ግንባታው ሲጠናቀቅ ለ68 ሺህ ዜጎች የስራ እድል የሚፈጥሩ አምራቾች በኢንዱስትሪ ፓርኮቹ ስራ ይጀምራሉ ተብሎ ይጠበቃል። የድሬድዋ ከተማ ከንቲባ አቶ ኢብራሂም ኡስማን እንደሚናገሩት አሁን እየተገነባ ያለው የመጀመሪያው ምዕራፍ ብቻ ነው። አጠቃላይ የመሬት ስፋቱ አራት ሺ አንድ መቶ ሰማንያ ስድስት ሄክታር ነው። እንግዲህ የመጀመሪያው ፌዝ በመቶ ሀምሳ ሄክታር ላይ በአሁኑ ጊዜ እየተገነባ ያለው አሁን የያዝነውን ወር መጨረሻ አካባቢም ያልቃል ተብሎ ይጠበቃል። አይፒዲሲ የሚባለው የመንግስት ተቋም የሚገነባ ነው የሚሆነው። ሁለተኛው ቻይኖች የራሳቸው የሚገነቡት ወደ አንድ ሺህ ሄክታር ቦታ አዘጋጅተን ሰጥተናል። ይሄም ከጥቂት ጊዜ በኋላ ግንባታው የሚጀምሩበት ሁኔታ ይኖራል። እስካሁን ወደ አስራ ስድስት ሄክታር የቢሮ ሌሎች ማሳያ ቦታዎችን በራሳቸው አንድ ሺህ ሄክታር ላይ ሰርተዋል። በአጭር ጊዜ ውስጥ ደግሞ ወደ ሙሉ ለሙሉ ስራ ይገባሉ ብለን እናስባለን። ለሌሎች ታሳቢ የሚደረግ ደግሞ አለ፣ ከዚህ ከስደተኞች ጋር በጆብ ኮምፓክት ማለት ነው። በመንግስት አሁን እየገነባ ያለው የኢንዱስትሪ ፓርክ አጠገብ የሚሰራ ሌላ ፓርክም ይኖራል ተብሎ ይታሰባል። የኢትዮጵያ መንግስት የማምረቻና የውጭ ንግዱን ዘርፍ ለማጠናከር እስከሚቀጥለው አመሰኔ ወር ድረስ የኢንዱስትሪ ፓርኮችን ቁጥር ወደ 15 ለማድረስ አቅዷል። የማምረቻው ዘርፍ በጎርጎሮሳዊ 2025 ዓመተ ምህረት ከአጠቃላይ የአገሪቱ የምርት መጠን 20 በመቶ፣ ከውጭ ንግዱ ደግሞ 50 በመቶ ድርሻ እንዲኖረው አስቧል። አቶ ኢብራሂም ትሩፋቱ ለከተማቸው ይደርሳል የሚል እምነት አላቸው። ይህ የኢንዱስትሪ ፓርክ ግንባታ እንደ አገር በተለይ በኢንዱስትሪው ዘርፍ ላይ ለምናደርገው ከፍተኛ የኢኮኖሚ እድገ እና ርብርብ ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። እንደ አስተዳደርም የእኛ አስተዳደር ዋናው ራይ የንግድ የኢንዱስትሪና የኢንቨስትመንት ማዕከል መሆን ስለሆነ የተቀመጠውን ራይ ለማሳካት እንደ ሀገርም የተጣለብንን ድሻ ለመወጣት ትልቅ አስተዋጽኦ ይኖሯል ብለን ነው የምናስበው። አጠቃላይ ድሬዳዋን እድገት እና ኢኮኖሚያዊ እንቅስቃሴንም ከማጠናከር አንፃር ትልቅ አስተዋጽኦ ይኖሯል። እንደሚታወቀው ድሬዳዋ በምስራቁ አካባቢ ከዚህ በፊትም በኢንዱስትሪ ዘርፍ ላይ ቀድማ ትልቅ አሻራ የነበረች ከተማ ነች። በመሀል ግን የሕገወጥ እንደ እንቅስቃሴም በተለይ ኮንትሮባንድ እንዲሁም ደግሞ የነበሩ ትልልቅ ኢንዱስትሪዎች ለምሳሌ ቴክስታይል ፋክተሪዎች የባቡር እንቅስቃሴ በመቆሙ አጠቃላይ የነበረው ኢኮኖሚያዊ እንቅስቃሴ በሆነ ጊዜ ቀዝቅዞ የነበረ እንደሆነ እናቃለን እና ያንን ለመመለስ አሁን እየተገነባ ያለው ኢንዱስትሪ ፓርክ ትልቅ እድገት እና የኢኮኖሚ መነቃቃት ይፈጥራል ብለን ነው የምናስበው። በጎርጎሮሳዊው የዘመን ዘጠኝ 1960ዎቹ የድሬዳ ኢኮኖሚ የተነቃቃባቸው አመታት ነበሩ። 784 ኪሎ ሜትር ይረዝም የነበረው የኢትዮ ጅቡቲ ምድር ባቡርና በከተማዋ ብቅ ብቅ ያሉት አነስተኛና መካከለኛ ኢንዱስትሪዎች ለከተማዋ የኢኮኖሚ እንቅስቃሴ የላቀ ሚና እንደነበራቸው የምጣኔ ሀብት ባለሙያው አቶ ሲሳይ ጉግሳ ይናገራሉ። ዜዳ የባቡር መስፋፉ ከመከፈት ጋር ተያይዞ ነው የተቆረቆረችው። ከዛ በመቀጠል የድሬዳዋ ሲሚንት ፋክቶሪ፣ የቴክስታይል ፋክቶሪ፣ የድሬዳዋ ሌሎች እነዚሁ አይነት ፋክተሪዎች ነበሯት። በኢንዱስትሪ ኮንሰንትሬሽን አንጻር ኢትዮጵያ ካሏት ከተሞች ሀይሊ ኮንሰንትሬትድ ያደረገች ከተማ ነበረች። ወደ በኋላ ግን ንግዱ ብቻ ይሉ የከተማውም ነዋሪ ኮንትሮባንድ ንግዱ የሚያመጣው ገቢ ነው ያኖረው የነበረው። ይህንኑ ንግድ ደግሞ ወደ መሀል ከተሞች ለማመላለስ መሀል ከተማ የሚመጣ ነጋዴ አገልግሎት በመስጠት ይሄ ነው ዋናው የኢኮኖሚ መሰረቷ። ከሰላሳ አመታት ገደማ በፊት ድሬዳዋ በኮንትሮባንድ ወደ ኢትዮጵያ በሚገቡ ሸቀጦቿ ልቃት ታይ እንጂ እንቅስቃሴው አልዘለቀም። የኢትዮጵያ መንግስት የውጭ ምንዛሪ ፖሊሲ ለውጥ ሲያደርግ ህገወጡ ንግድ ተቀዛቀዘ፣ ከተማዋም የነበራትን ስልታዊ ጥቅም አጣች ማድረግ የኮትሮ ባንድ ንግዱን ማዳከም ስራ ተሰርቷል። ከዛ በተጨማሪ የባቡር መስመሩም አለመኖር የኮትሮ ባንድ ንግዱን አቆመው። ከዚህ ጋር ተያይዞ የስራ አጥ ቁጥር በከፍተኛ ሁኔታ ጨምሯል። አንዳንድ ቁጥሮች እንደሚያሳዩት ሀያ ስድስት ፐርሰንት የከተማ ነዋሪ ስራ አጥ ነው። በአካባቢ ቋንቋ ብሰን ቅብና እያለን የምንጠራው ከዛ ቀዝቃዛ ውሃ ሽያጭ ጀምሮ ትልልቁን ወደ መሀል ሀገር የሚላከውን ጨርቃጨርቅ ንግድ እና አገልግሎት ለመጠቀም ድሬዷ የሚመጣው ሰው ብዛት ከፍተኛ ነበር። ስለዚህ የድሬዷ በአብዛኛው ቤተሰብ ከዚህ ከባቡር ንግድ ጋር የተያያዘ ነው። ከባቡር መስመሩ ጋር የተያያዘ ነበረ። የባቡር መስመሩ መቆም ለከፍተኛ ሁኔታ ተዛግዞታል። የድሬዳዋ የኢኮኖሚክ እንቅስቃሴ በቅርቡ በመቀሌና በኮምቦልቻ ከተሞች የተመረቁትን ጨምሮ ሰባት የኢንዱስትሪ ፓርኮች በስራ ላይ ናቸው። መቶ ዘጠና ሚሊዮን ዶላር ወጪ የሆነበት የአዳማ የኢንዱስትሪ ፓርክም ከድሬዳው ጋር በዚህ ወር ሊጠናቀቅ እቅድ ተይዞለታል። ሁለቱ የኢንዱስትሪ ፓርኮች በሁለት የስራ ፈረቃ እስከ 50 ሺህ ሰራተኞች ይቀጥራሉ ተብሎላቸዋል። በድሬዳዋው የኢንዱስትሪ ፓርክ የጨርቃ ጨርቅና አልባሳት፣ የምግብ ማቀነባበሪያዎችና የተሽከርካሪ መገጣጠሚያዎች ይገቡበታል። ድሬዳዋ ስትራቴጂክ ፖዚሽኗ ነው። ሁሉ የበለጠ ካሉት ኢንዱስትሪ ፓርኮች ውስጥ ለወደብ ቅርብ የሆነች ከተማ ድሬዳዋ ነች። ሶስት መቶ ሰማንያ ኪሎ ሜትር አካባቢ ነው ርቀቷ። ሌሎቹ ኢንዱስትሪ ፓርኮች ያቀረቅ ያሉ ቦታዎች ናቸው። ይህ የድሬዳ ኢንዱስትሪ ፓርክ በዋናነት የሚሰራበት የታሰበው ቴክስታይል ኢንደፓረት አልባሳት፣ ፉድ ፕሮሰሲንግ እና ቬክል አሴምብሊ ነው። አሁን ግን በትኩረት የሚሰራበት ቴክስታይል ላይ ነው። ስለዚህ ከአፋር አካባቢ የሚመረተው ጥጥ ቀደም ሲልም ወደ ድሬዳዋ ይመጣ ነበረ። አሁንም ወደ ድሬዳዋ በጥሬ እቃነት መጥቶ ፕሮሴስ ተደርጎ ቴክስታይል ኢንዱስትሪ የሚያወጣውን ውጤት ለኤክስፖርት ምቹ በሆነ ሎካሊቲ ላይ ተመርቶ ኤክስፖርት ይደረጋል። ስለዚህ ስትራቴጂክ ፖዚሽኗ ነው ዋና ተመራጭ ሊያደርጋት ይችላል። ድሬዳዋ የኢትዮጵያ አየር መንገድ ዕለታዊ በረራ ከሚያከናውንባቸው ከተሞች አንዷ ናት። በቅርቡ ስራ ይጀምራል ተብሎ የሚጠበቀው የባቡር ሀዲድም በከተማዋ እየተገነባ ከሚገኘው የኢንዱስትሪ ፓርክ አቅራቢያ ያልፋል። የመንገድ የኤሌክትሪክ ኃይል እና የውሃ መሠረተ ልማቶች ለማቅረብ የፌዴራል መንግስቱ ግንባታ እያከናወነ መሆኑን አቶ ኢብራሂም ተናግረዋል። መንገድ አሁን ከድሬዳዋ እስከ ኢንዱስትሪ ፓርኩ ድረስ በፌዴራል መንግስት እየተገነባ ነው ያለው። እዛው አካባቢ የውሃ አቅም ስለሚኖር ለዛ አገልግሎት የሚውል ጉድጓዶችን በመቆፈር የውሃ አቅርቦቱን ስራ፣ ኮንስትራክሽኑን እየሰራ ያለው ተቋም እያስገባ ነው ያለው። የኤሌክትሪክ ግብዓትም እንደዚህ የፌዴራል መንግስት በተለየ መልኩ ራሱን አስችሎ ለዚህ ብቻ ታሳቢ የተደረገ መስመር እየገባ ነው ያለው። የጉምሩክ ስርዓት፣ የባንክ አጠቃላይ ይሄ ስራ ሙሉ ለሙሉ በአንድ ማዕከል አገልግሎት ለመስጠት ነው ታሳቢ ተደረገ ያለው። ስለዚህ የፌደራል መንግስት እያሟላ ነው ያለው። ከዛ ውጭ ግን እንዳስተዳደርኛ ይሄ ልማት እና እድገት በራሱ ይዟቸው የሚመጡ ሌላ በርካታ ጫናዎች ይኖራሉ። በከተማ ውስጥም የውሃ አቅርቦት፣ የሆቴሎች መስፋፋት፣ ውስጥ ለውስጥ ሌሎች መንገዶች ይህንኑ ሊሸከም የሚችል በአቅማችን ልክ አስቀድሞ የማቀድ እና ወደ ተግባራዊ እንቅስቃሴ የመግባት ስራም በአሁኑ ጊዜ እያደረገን ያለ ነው። የኢትዮጵያ መንግስት ውጥኑ ከሰመረለት በደብረ ብርሃን፣ አረርቲ እና ባህር ዳር ተጨማሪ ኢንዱስትሪ ፓርኮችን ለመገንባት አቅዷል። መንግስት የመረጠው መንገድ ከአፍሪቃ ቀዳሚ አምራቾች ጎራ ያደርሰኛል የሚል እምነትም አለው። በርከት ያሉ አምራቾችን በአንድ የሚያሰባስቡት ማዕከላት በፍጥነት ለሚያድገው የህዝብ ቁጥር የስራ እድል በመፍጠሩም ረገድ ተስፋ ተጥሎባቸዋል። የምጣኔ ሀብት ባለሙያው አቶ ሲሳይ ጉግሳ የድሬዳዋው ከግንባታው ሂደቱ ጀምሮ ለበርካቶች የስራ እድል መፍጠሩን ታዝበዋል። እየተገነባ እያለ እንኳን ሶስት ሺ ሶስት መቶ ያህል ሴሚ ስኬልድ ና መመለስተኛ ደረጃ ስኬልድ የሆኑ ና ለበረሮችን ቀጥሮ እያሰራ ነው። ከወር በኋላ ደግሞ ግንባታ ሲጠናቀቀና የተባሉት አስራ አምስት ሺ ሄዶች ፈምሽታል ሲሆኑ አስራ አምስት ሺህ ስርዓቶችን ይቀንሳል ተብሎ እየታሰበ ነው። እንግዲህ ይሄ ፌዝ ዋን ላይ ብቻ ነው። ፌዝ ዋን ላይ አንድ መቶ ሀምሳ ሄክታር ነው እየተጠቀመ ያለው የኢንዱስትሪ ፓርኩ። በቀጣይ ግን በእቅዱ ላይ የተመዘገበው የተከለለው የመሬት መጠን አንድ ሺ አምስት መቶ ሄክታር ነው። መንግስት ግን አሁን ሊያሰፋ ያሰበው ከአራት ሺህ ሄክታር ድረስ ነው። ስለዚህ በዛ ስኬል ሲሰራ ምን ያህል የስራ አጥ ቁጥር ሊቀንስ እንደሚቻል መገዘብ ይቻላል። ከዕለት ወደ ዕለት የሚያሽቆለቁለው የኢትዮጵያ መረጋጋትና መፍትሄ ያጣው የፖለቲካ ውጥንቅጥ ግን በኢንዱስትሪ ፓርኮቹ ጣፍንታ ላይ ፈተና የሚሆን ይመስላል። በምስራቅ ኢትዮጵያ በሶማሌ ና ኦሮሚያ ክልሎች መካከል የተቀሰቀሰው ፖለቲካዊ ሽኩቻ የማጓጓዣ ና የዕለት ተዕለት የንግድ እንቅስቃሴዎችን አስተጓጉሏል። አሽከርካሪዎችና ነጋዴዎች ስለ ደህንነታቸው ስጋት እንደተጫናቸው ናቸው። እስካሁን ድሬዳዋ ተቃውሞና ሁከት ባይገጥማትም ትኩሳቱ ግን አልተለያትም። የኢትዮጵያ ፖለቲካ ወደ ድሬዳዋ የኢንዱስትሪ ፓርክ ይመጣሉ ተብሎ የሚጠበቁ ባለወረቶችን አያሸሽ ይሆን? አቶ ኢብራሂም ምላሽ አላቸው። ሰላም ለሁሉም ዜጋ አስፈላጊ ነው ለኢንቨስተር ብቻ ሳይሆን ወይም ለባለ ሀብት። ይህንን ደግሞ የመጠበቅ የማስጠበቅ ኃላፊነት መንግስትም፣ ህብረተሰቡ በየደረጃ ደረጃ ያለው ትልቅ ኃላፊነት አለብን። እንደሚታወቀው ድሬዳዋ በጣም ብዙ በርካታ የብሔር ብሔረሰቦች የሚኖሩበት ከተማ ነው። መቻቻልን ቀድሞ የሚያውቁ ሁሉንም ማህበረሰብ በፍቅር የሚኖሩባት ከተማ ነ ኢንቨስተርን በዋናነት ይሄን ተከትሎ ይመጣል ብለን የምናስበው ሰላም ሲኖር ስለሆነ ይሄንን የማጠናከር እና በተለይ ሌላ አካባቢ የሚታየው ነገርም ከጊዜ ወደ ጊዜ እየበረደ ወደ ቦታው እየተመለሰ ያለበት ሁኔታ ስላለ ይሄንኑ የማስጠበቅ እዚህ ብቻ ሳይሆን ሌላ አካባቢም ጭምር ያሉትንም በጋራ የመስራት ስራ ቀጣይ የሚጠበቅብን ይሆናል ብዬ ነው የማስበው። ሶፋር ግን ያለው ነገር በኛ አካባቢ ምንም አይነት ችግሮች የሉ። የምጣኔ ሀብት ባለሙያው አቶ ሲሳይ ጉግሳም ቢሆኑ ወቅታዊው ፖለቲካ የከፋ ተጽዕኖ ያሳድራል የሚል እምነት የላቸውም። ወደ ኢትዮጵያ የሚያቀኑ ባለወረቶች ዋስትና እንደሚያስፈልጋቸው ግን አቶ ሲሳይ አበክረው ይናገራሉ። አሁን የተፈጠረው ክስተት ያን ያህል ተጽዕኖ ያሳድራል ብዬ በግሌ አላምንም። እንደዚህ አይነት ኢንቨስትመንት ፎሬን ዳይሬክት ኢንቨስትመንት ሲኖር መንግስት ኪሳራ ቢኖር እንደዚህ አይነት ነገሮች ክስተቶች የሚያመጡትን ኪሳራ አብዞርብ አደርጋለሁ የሚል ኢንሹራንስ አለበት። ስለዚህ ኢንሹራንሶች እስካሉ ድረስ ኢንቨስትመንቱ ይኖራል የሚል እንትን አለኝ። ግጭቱ ግን ይህን ያህል የጎላ ግጭት ተደርጎ ኢንቨስትመንቱ ላይ ተጽዕኖ ያሳድራል የሚል እምነት የለኝም። አድማጮች የዛሬው የከኢኮኖሚው ዓለም መሰናዶ ጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።